የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የወንጀል ችሎት አራት ከፍተኛ የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ ሀያ ሁለት ተከሳሾችና በአቃቢ ህግ መካከል ባለው ክርክር ላይ ዛሬ ሊሰጥ የነበረውን ብይን እንዳልደረሰለት አስታውቋል። ተለዋጭ ቀጥሮም ሰጥቷል። ቀደም ሲል ከተመሰረተባቸው የሽብር ክስ በነጻ ተሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ በጠቅላይ ፍርድ ቤት ውሳኔ መሰረት በዚህ ችሎት እንዲቀርቡ ታዘዋል። ከአዲስ አበባ ዘጋቢያችን መለስካቸው አሜሃ ዝርዝሩን አድርሶናል የኦሮሞ ፌዴራላዊ ኮንግረስ የአመራር አባላት አቶ ጉርሜሳ አያኑ አቶ ደጀኔ ጣፋ አቶ አዲሱ ቡላላ ና አቶ በቀለ ገርባን ጨምሮ በ22 ተከሳሾችና በአቃቢ ህግ መካከል ባለው ክርክር ላይ ፍርድ ቤቱ ዛሬ ብይን እንደሚሰጥ ቀደም ባለው ችሎት አስታውቆ ነበረ ዛሬ ይኸው ሲጠበቅ ፍርድ ቤቱ ብይኑ እየተሰራ መሆኑንና ገና እንዳልተጠናቀቀ ገልጿል ከዚህ በፊት በአራተኛ ተከሳሽ ማለትም በአቶ በቀለ ግርማና በአስራ አንደኛ ተከሳሽ በአቶ በየነ ሩዳ ላይ አቃቤ ሕግ በሰነድ ማስረጃነት ያቀረባቸው ሲዲዎች ትርጉማቸው ለፍርድ ቤቱ መድረሱንም ገልጿል። ይሁንና በአቶ በየነ ሩዳ ላይ የቀረበው ሰነድ ሙሉ ትርጉሙ ባልታወቀ ምክንያት ገጾቹ ጎድለው ለፍርድ ቤቱ እንደደረሰም ታውቋል። ከዚህ ባሻገር መዝገቡ ሰፊ በመሆኑ ጊዜ መውሰዱን ፍርድ ቤቱ አስታውቆ በሌላ ተለዋጭ ቀጠሮ ብይኑን እንደሚያሰማ አስታውቋል። አንደኛ ተከሳሽ አቶ ጉርሜሳ አያኑ ጉዳዩ በተለያዩ ምክንያቶች መጓተቱን ጠቅሰው ይህም በተፋጠነ መንገድ ፍትህ እንዳላገኙና መጉላላት እንደደረሰባቸው ጠቁመው ቅሬታቸውን ገልጸዋል። ፍርድ ቤቱ በተቻለ አቅም ሁሉ እየሰራ መሆኑን ተናግሮ የ11ኛ ተከሳሽን በተመለከተ ተሟልቶ ያልቀረበው ሰነድ ትርጉም ተሟልቶ እንዲቀርብ አዟል። ለግርሞት 30 2009 ዓ ም ብይኑን ለማሰማት ቀጠሮ ቆርጧል። አቃቢ ሕግ በሁለቱ ተከሳሾች ላይ የጸረ ሽብር አዋጁን ድንጋጌዎች ጥሰዋል የሚል ክስ መስርቶ የሰውና የሰነድ ማስረጃዎቹን አቅርቦ ብይን እየተጠበቀ እንደሆነ አይዘነጋም። ክሱ ከተመሠረተም አንድ ዓመት አልፈዋል። በዚሁ ችሎት ዛሬ የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ ታዘው፣ አቶ ዳንኤል ሽበሺ የአስቸኳይ ጊዜ አዋጁን ድንጋጌዎች ጥሰሃል በሚል በኮማንድ ፖስቱ ትእዛዝ መሰረት ላለፉት ስድስት ወራት ታስረው ከቆዩበት በአጃቢ ፖሊስ ቀርበዋል። አቶ አብርሃ ደስታ ግን ችሎት እንዳልቀረቡ ስለታወቀ በሚቀጥለው ቀጠሮ በፖሊስ ተይዘው እንዲቀርቡ ታዟል። ቪኦኤ እንዳጣራው ከሆነ አቶ አብርሃ ደስታ ያልቀረቡት ምንም አይነት መጥሪያ ከፍርድ ቤት ስላልደረሳቸው እንደሆነ ተናግረዋል። ፍርድ ቤቱ ሁለቱም ግንቦት 15 ቀን እንዲቀርቡ አዟል። ተከሳሾቹ ከሁለት ዓመት በፊት አቃቢ ሕግ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ዐሥራ ዘጠነኛ ወንጀል ችሎት መስርቶባቸው ከነበረው የሽብር ወንጀል ክስ በነጻ ተሰናብተው ነበረ። አቃቢ ሕግ በውሳኔው ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብለዋል። ጠቅላይ ፍርድ ቤቱም ጉዳዩን ሲመረምረው ቆይቶ አቃቤ ሕግ ተላልፈዋል ያለውን የጸረ ሽብር አዋጁን ድንጋጌዎች ለውጦ እንዲከላከሉ ወስኗል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ጉዳዩን የሚመረምረው በዚህ ውሳኔ መሠረት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።